ኦሪት ዘሌዋውያን ምዕራፍ አስራ ስምንት ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ እኔ እግዚአብሔር አምላካችሁ ነኝ። እንደተቀመጣችሁበት እንደ ግብፅ ምድር ሥራ አትስሩ፣ እኔም ወደ እርሷ እንደማገባችሁ እንደ ከነዓን ምድር ሥራ አትስሩ፣ በሥርዓታቸውም አትሂዱ። ፍርዴን አድርጉ፣ በእርሷም ትሄዱ ዘንድ ሥርዓቴን ጠብቁ። እኔ እግዚአብሔር አምላካችሁ ነኝ። የሚሠራቸው ሰው በእነርሱ በሕይወት ይኖራልና ሥርዓቴንና ፍርዴን ጠብቁ። እኔ እግዚአብሔር ነኝ! ከእናንተ ማንም ሰው ኃፍረተ ሥጋውን ይገልጥ ዘንድ ወደ ዘመዱ ሁሉ አይቅረብ። እኔ እግዚአብሔር ነኝ። የአባትህን ኃፍረተ ሥጋና የእናትህን ኃፍረተ ሥጋ አትግለጥ። እናትህ ናት፣ ኃፍረተ ሥጋዋን አትግለጥ። የአባትህን ሚስት ኃፍረተ ሥጋ አትግለጥ የአባትህ ኃፍረተ ሥጋ ነው። የእህትህን ኃፍረተ ሥጋ አትግለጥ። የአባትህ ልጅ ወይም የእናትህ ልጅ በቤት ወይም በውጭ የተወለደች ብትሆን ኃፍረተ ሥጋዋን አትግለጥ። የወንድ ልጅህን ሴት ልጅ ኃፍረተ ሥጋዋን ወይም የሴት ልጅህን ሴት ልጅ ኃፍረተ ሥጋ አትግለጥ፣ የአንተ ኃፍረተ ሥጋ ነውና። ከአባትህ የተወለደችውን የአባትህን ሚስት ልጅ ኃፍረተ ሥጋ አትግለጥ እህትህ ናት፣ ሐፍረተ ሥጋዋን አትግለጥ። የአባትህን እህት ሐፍረተ ሥጋ አትግለጥ፣ የአባትህ ዘመድ ናት። የእናትህን እህት ሐፍረተ ሥጋ አትግለጥ፣ የእናትህ ዘመድ ናት። የአባትህን ወንድም ሐፍረተ ሥጋ አትግለጥ፣ ወደ ሚስቱም አትቅረብ፣ የአጎትህ ሚስት ናት። የምራትህን ሐፍረተ ሥጋ አትግለጥ፣ የልጅህ ሚስት ናት፣ ሐፍረተ ሥጋዋን አትግለጥ። የወንድምህን ሚስት ሐፍረተ ሥጋ አትግለጥ፣ የወንድምህ ሐፍረተ ሥጋ ነው። የሴትንና የሴት ልጅዋን ሐፍረተ ሥጋ አትግለጥ። የወንድ ልጅዋን ሴት ልጅ ወይም የሴት ልጅዋን ሴት ልጅ ሐፍረተ ሥጋዋን ትገልጥ ዘንድ አትግባ፣ ዘመዶች ናቸው፣ ዝሙት ነው። ሚስትህ በሕይወት ሳለች እህቷ ጣውንቷ እንዳትሆን ሐፍረተ ሥጋዋን ትገልጥ ዘንድ ከእርስዋ ጋር እህቷን አታግባ። እርሷም በመርገሟ እርኩስ ሳለች ሐፍረተ ሥጋዋን ትገልጥ ዘንድ ወደ ሴት አትቅረብ። እንዳትረክስባትም፣ ከባልንጀራህም ሚስት ጋር አትተኛ። ከዘርህም ለሞሎክ በእሳት አሳልፈህ አትስጥ። የአምላክህንም ስም አታርክስ። እኔ እግዚአብሔር ነኝ። ከሴትም ጋር እንደምትተኛ ከወንድ ጋር አትተኛ፣ ጸያፍ ነገር ነውና። እንዳትረክስባትም ከእንስሳ ጋር አትተኛ። ሴት ከእርሱ ጋር ትተኛ ዘንድ በእንስሳ ፊት አትቁም የተጠላ ነገር ነውና። እነዚህ ሁሉ ከፊታችሁ የማሳድዳቸው አሕዛብ ረክሰዋልና በእነዚህ ነገሮች ሁሉ አትርከሱ። ምድሪቱም ረከሰች። ስለዚህ ኃጢአትዋን በእርስዋ ላይ እመልሳለሁ። ምድሪቱም የሚኖርባትን ሰዎች ትተፋለች። ሥርዓቴንና ፍርዴን ጠብቁ፣ እናንተም የአገሩ ልጆች በእናንተም መካከል የሚኖሩት እንግዶች ከዚህ እርኩሰት ምንም አተስሩ! ከእናንተ በፊት የነበሩ የአገሩ ልጆች ይህን እርኩሰት ሁሉ ሠርተዋልና ምድሪቱም ረክሳለችና ባረከሳችኋት ጊዜ ምድሪቱ ከእናንተ በፊት የነበረውን ሕዝብ እንደ ተፋች እናንተን እንዳትተፋችሁ። ከዚህ ርኵሰት ሁሉ ማናቸውን የሚያደርግ ያ ሰው ከሕዝቡ መካከል ተለይቶ ይጠፋልና ስለዚህ ከእናንተ በፊት የነበሩ ሰዎች የሠሩትን ጸያፍ የሆነውን ወግ ሁሉ እንዳትሠሩ በእርሱም እንዳትረክሱ ሥርዓቴን ጠብቁ። እኔ እግዚአብሔር አምላካችሁ ነኝ።